ወይዘሮ ሞገሪኒ በመግለጫቸው ባለፉት ሁለት ዓመታት ወደ አውሮፓ የሚገቡትን ስደተኞች ቁጥር ለመቀነስና የሚደርሰውንም የሞት አደጋ ለማስቀረት ጥረት ቢደረግም ባለፈው ዓመት ብቻ በመካከለኛው የሜዲትራንያን ባህር የ4500 ሰዎች ህይወት ማለፉን በሕይወት አድን ዘመቻውም የ32000 ሰዎች ሕይወት መትረፉንና 100 የሰው አዘዋዋሪ ወንጀለኞችም መያዛቸውን ገልጸው ችግሩ አሁንም አሳሳቢ በመሆኑ ሌላ ተጨማሪ እርምጃ መውሰድ ማስፈለጉን አስታውቀዋል። ለአዳዲሶቹ ተጨማሪ እርምጃዎችም ማስፈጸሚያ 200 ሚሊዮን ዩሮ የተመደበ መሆኑን ወይዘሮ ሞገሪኒ ጠቅሰው ችግሩን በአስቸኳይ ሙሉ በሙሉ ለማስወገድ የሚያስችል ዘዴ ባይኖርም የሰዎችን ህይወት ለማትረፍና የሰው አመላላሽ ወንጀለኞችን ለመቆጣጠር የሚያስችሉ ዘዴዎችን መቀየስና መተግበር እንደሚገባ በመግለጽ የአሁኖቹን ተጨማሪ እርምጃዎች ጠቀሜታ አብራርተዋል። ያም ሆኖ ዘላቂ መፍትሄዎቹ ያሉት እየተሰራባቸው ባሉት ሁለት ጉዳዮች ላይ መሆኑን ወይዘሮ ሞጎሮኒ ሲገልጹ በአንድ በኩል በሊቢያ ሰላምና መረጋጋት መኖር ሲሆን፣ በሌላ በኩል ከአፍሪካ የኢኮኖሚ እድገት የሚገኘው ነው በማለት በዚህ በኩል በቫሌታው ስምምነት መሰረት በተለይ ከሴኔጋል፣ ኢትዮጵያ፣ ኒጀርና ናይጄሪያ እንዲሁም ማሊ ጋር እየተሰራ መሆኑን አስረድተዋል። ለዘላቂ መፍትሄ ይረዳሉ በተባሉትና በተገለጹት ሁለት ጉዳዮች ላይ እየተሰሩ ያሉት ስራዎች እንዳሉ ሆኖ በማዕከላዊው የሜዲትራንያን ባህር መስመር ላይ ያለውን ችግር ለማቃለል ይረዳሉ ያሏቸውን ሶስት እርምጃዎችም ዘርዝረዋል ወይዘሮ ሞጎሪኒ በመግለጫቸው። አንደኛ የሊቢያን የደንበር ዘቦች ስልጠና ማጠናከር ነው። የዚህ ተግባር አስፈላጊነት ብዙ ህይወት እየጠፋ ያለው በሊቢያ ውሃ ላይ በመሆኑና የሊቢያን አቅም ማሳደግ አስፈላጊ በመሆኑ ነው። ሁለተኛው በደቡባዊው የሊቢያ ደንበር ላይ ያለው ስራ ነው። ይሄኛው ከሊቢያ ቻድና ኒጀር ጋር በጋራ በመስራት ወደ ሊቢያ የሚገቡትን ስደተኞች ለመቆጣጠር የሚያስችል ሲሆን ሶስተኛው የመንግስታቱ ድርጅት የስደተኞች ድርጅቶች በሊቢያ ምድር ውስጥ ሊሰሩ የሚችሉበትን አቅምና ሁኔታ መፍጠር ነው በማለት ለዚህ ሁሉ መሰረቱ ግን የሊቢያን መንግስት ማጠናከር መሆኑን አስምረውበታል። የቀረበው እቅድና ተጨማሪ እርምጃ የሊቢያ ሰላምና መረጋጋት አስፈላጊነትና የኢኮኖሚ እድገት ማስመዝገብ ከሚሉት ውጪ በተለይ ከሳህራ በታች ባሉ አገሮች አይነተኛ የስደት ምክንያቶች በሆኑ የፖለቲካ ችግሮች ላይ ትኩረት ያደረገ አይመስልም በማለት ከዶቼቬሌ ለቀረበው ጥያቄ ወይዘሮ ሞጎረኒ ሲመልሱ ትክክል ነው። በብዙዎቹ የሳህራ በታች የአፍሪካ ሀገሮች የፖለቲካ፣ ብዙ ጊዜም የጸጥታ ችግር አለ። ከአፍሪካ ጋር በአጠቃላይ በተለይም ከሳህራ በታች ባሉ የአፍሪካ ሀገሮች ጋር ያለን ግንኙነትና ከአፍሪካ ሕብረትና እንደ ኢኮዋስ ካሉ የአካባቢ ድርጅቶች ጋርም ያለን የስራ ግንኙነት ቋሚ ነው። አላማውም እያንዳንዱ ዜጋ መብቱ የተጠበቀበትና የአገሩም ባለቤት የሆነበት ነፃ ማህበረሰብ መመስረት ነው በማለት በዚህ በኩል ያላቸው አላማና ቁርጠኝነት እንዳልተለወጠ አስረድተዋል። ሆኖም ወይዘሮ ሞጎሮኒ ከዚሁ ጋር ተያይዞ የኢትዮጵያ መንግስት ዋና የተቃዋሚ መሪ የሆኑትን ፖለቲከኛ በሽብር ከሶ ማሰሩን በሚመለከት የቀረበላቸውን ጥያቄ አስተያየት አልሰጡበትም። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ።